የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ባወጣኑ መግለጫ እንጸናለን የአስቸኳይ ጊዜ አዋጁ የወቅቱን ፈተናዎች ለመፍታት የተሻለ መንገድ ነው ብለን አናስብም ያሉት የሰማቸኋቸው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ በርነጥ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከዜናችን መካከል ዋና ዋናዎቹን ደሞ ቆንጅት። በኢየሩሳሌም ክርስቲያኖች ወደ ጎልጎታ መግቢያውን በር ዘግተዋል። የእስራኤልን አዲስ የግብር ሕግ በመቃወም ነው። የሞቃዲሾ የጸጥታ ጥበቃ እንዲጠናከር ጠቅላይ ሚኒስትሩ ማዘዛቸው ተነገረ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የሶሪያው ተኩስ አቁም አለመተግበሩን ነቀፉ። የሚሉትና ሌሎችም አሉ የሁለተኛው አጋማሽ ዛሬ ሰኞ ፕሮግራሞች ሳምንታዊ ስፖርትና አፍሪካ ነክ ርዕሶች ቀርበው ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የተባለ ቡድን ያሳለፈውን የኢኮኖሚ ማዕቀብ ጥሪ የተመለከተ ዝግጅት እናቀርባለን። ዕለቱ ዛሬ የካቲት 19 2010 ዓ.ም ነው። ጤና ይስጥልን አድማጮቻችን፣ እንደምናምሽታችኋል። ተረኛ ፕሮግራም አስተናጋጆቻችሁ አዲሱ አበበና ቆንጅት ታየ ነን። ፕሮግራሙን ንጉሱ ታምሬ ይመራል። አሁን ወደ ዜናው እናልፋለን። የኢየሩሳሌም ክርስቲያኖች እስራኤል አዲስ ያወጣችውን የቀረጠ ፖሊሲና የንብረት ሕግ ለመቃወም በክርስትና ሃይማኖት የተቀደሰና ክርስቶስ የተሰቀለበት ቅዱስ ስፍራ ተብሎ ወደሚታመነው ወደ ጎልጎታ የሚያስገባውን በር መዝጋታቸው ተነግረዋል። በተቀደሰው ስፍራ በሚገኙ ክርስቲያኖች ላይ እስራኤል ሆን ተብሎ የተቀነባበረና ያልተጠበቀ ድንገተኛ ጥቃት አድርሳለች በማለትም የግሪክ ኦርቶዶክስ የሮማ ካቶሊካዊትና የአሜሪካ ወንጌላውያን መሪዎች ክስ አሰምተዋል። ብዙ ሺህ ምዕመናን በየቀኑ የሚገኙበትና ክርስቲያኖችም ኢየሱስ ክርስቶስ የተሰቀለበት የተቀበረበትና በኋላም ከሙታን የተነሳበት ስፍራ ነው ብለው የሚያምኑበት ይህ ስፍራ ላልተወሰነ ጊዜ ዝግ ሆኖ እንደሚቆይ ነው የተነገረው። የኢየሩሳሌም ማዘጋጃ ቤት በከተማዋ አካባቢ በሚገኙ የተለያዩ ንብረቶች ላይ ቀረጥ ለመጣል በማቀዱ ነው ክርስቲያኖቹ የተቆጡት። የኢየሩሳሌም ከንቲባ ኒር በራካት በሰጡት መግለጫ 186 ሚሊዮን ዶላር ግምት ያለው ቀረጥ ከቤተ ክርስቲያን ንብረቶች ላይ እንዳልተሰበሰበ ተናግረዋል። የሶማሊያ ዋና ከተማ ሞቃዲሾ አርብ ዕለት አልሸባብ ባደረሰው የቦምብ ጥቃት አርባ የሚሆኑ ሰዎች ከተገደሉበት በኋላ የሀገሪቱ ጠቅላይ ሚኒስትር ሐሰን አሊ ሀይሬ የከተማዋ ጸጥታ መቶ በመቶ በአስቸኳይ እንዲጠናከር አዘዋል። የአርብ ለቱ የቦምብ ጥቃት ባለፈው ጥቅምት ወር ከአምስት መቶ በላይ ሰዎች ከገደለውና ከዚያም ከሁለት ሳምንታት በኋላ በመዲናዋ በሚገኝ ሆቴል ሰላሳ ሰው ከገደለው ፍንዳታ ወዲህ የመጀመሪያው ነው። ጠቅላይ ሚኒስትሩ ለሀገሪቱ ፖሊስ፣ የጸጥታና የስለላ ክፍሎች ሁሉ በአስቸኳይ ጸጥታውን አጠናክሩ ብዬ መመሪያ ሰጥቻለሁ ብለዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ሀገራቸው በሶሪያ አማጽያን ላይ የምታካሄደውን የአየር ድብደባ ሲቪሎች ዋና ከተማዋ ደማስቆ አቅራቢያ ውጊያ ከማካሄዳቸው አካባቢዎች ማምለጥ እንዲችሉ በየቀኑ በቀኑ ለአምስት ሰዓታት እንዲቋረጥ ማዘዛቸው ተዘግቧል። የሩሲያ የመከላከያ ሚኒስትር ሰርጌ በሰጡት መግለጫ ከነገ ማክሰኞ ጀምሮ ሩሲያ ሲቪሎች ላይ ጉዳት እንዳይደርስ ስትል ጥቃቷን በሀገሩ ሰዓት አቆጣጠር ከጠዋቱ ሶስት ሰዓት እስከ ቀኑ ስምንት ሰዓት ድረስ ታቆማለች ብለዋል። ፑቲን ይህን ትዕዛዝ ያስተላለፉት የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በሙሉ ድምፅ በጠየቀው መሰረት በመላ ሶሪያ የአንድ ወር ተኩስ አቁም ስራ ላይ ከሁለት ቀን በኋላ መሆኑ ነው። ይሁን እንጂ ውጊያው ደማስቆ አቅራቢያ ምስራቃዊ ጉታ ቀበሌ ቀጥሎ ዛሬ ቢያንስ አስር ሰዎች ተገድለዋል የሚሉ ዘገባዎች አሉ። የአየር ጥቃቶችም ቀጥለዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ከቱርክ ፕሬዚዳንት ሬቼፕ ታይብ ኤርዶዋን ጋር በስልክ ሲነጋገሩ በአማጽያን ይዞታ ስር ባለችው ቀበሌ ሲቪሎችን እና ሆስፒታሎችን ኢላማ አድርጎ የሚካሄደው የአየር ድብደባ በከፍተኛ ደረጃ ያሳሰባቸው እንደሆነ ገልጠዋል። አንካራም በሰሜን ሶሪያ የአየር ድብደባውን እንድታቆም የፈረንሳያው ፕሬዚዳንት ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ በሶሪያ የሚካሄደው ጦርነት ለሰላሳ ቀናት ያህል እንዲቆም የጸጥታው ምክር ቤት ያሳለፈውን ውሳኔ መንግስታት ባለመተግበራቸው ነቀፌታ አሰምተዋል። የመንግስታቱ ድርጅት የሰብአዊ መብት ክፍል የሚያደርገውን የአራት ቀናት ጉባኤ ሲከፍቱ ጉተረዥ ባደረጉት ንግግር ውጊያው አሁኑኑ እንዲቆም ጥሪ አቅርበዋል። ሊሳ ሽላይን ጉባኤው ከሚካሄድባት ከጄኒቫ ለቪኦኤ የላከችውን ዘገባ አዳነች ፍስሀዬ ታቀርባለች። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔውን ካሳለፈ ሰዓታት ካለፉ በኋላ ነው የሶሪያ መንግስት ኃይሎች አማጽያን በሚቆጣጠሩት ምስራቃዊ ጎታ የቦምብ ድብደባ የጀመሩት። በጉዳዩ ያዘኑት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በሰብአዊ መብት ካውንስል ጉባኤ ላይ ባደረጉት ንግግር የጸጥታው ምክር ቤት ውሳኔ ትርጉም ሊኖረው የሚችለው በተግባር ላይ ውሎ ዘላቂነት ሲኖረው ነው ብለዋል። ውሳኔው ወዲያውኑ ተግባራዊ ሆኖ እንዲዘልቅ የምጠብቀውም ለዚህ ነው። በተለይም የሰብአዊ ረዴት አገልግሎቶች በሰላም ካለምንም መሰናክልና በዘላቂነት እንዲደርሱ፣ በጠና የታመሙትና የቆሰሉት ሰዎች ከአካባቢው እንዲወጡ ማድረግ በተለይም በምስራቅ ጎታ ያሉት ሶርያውያን ስቃይን የማቃለሉ ተግባር ጊዜ የሚሰጠው ጉዳይ አይደለም። እንዲህ አይነቱ የምድር ላይ ገሃነም ሁኔታ መቆም አለበት። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ዛይድ ረአድ አል ሁሴን በበኩላቸው ምስራቅ ጎታና ሌሎች የተከበቡ የሶሪያ ግዛቶች፣ በኮንጎ ዲሞክራሲያዊ ሪፑብሊክ ያለው ካሳይስ፣ በየመን ታዝ፣ ብሩንዲና በሚያንማር ሰሜናዊ ራኪን ሰዎች የሚታረዱበት እጅግ አስከፊ ቦታዎች ናቸው ብለዋል። እንዲህ አይነቱን ስቃይ የመቀጠል ኃላፊነት የሚወድቀው በአምስቱ የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት አባል አገሮች ላይ ነው። ድምፅን የመሻር መብታቸው ኅብረት የሚያስፈልገውን ተግባር በማገድ ላይ እስከዋለ ድረስ አንድነት በሚያስፈልግበትና የንጹሐን ሰዎችን ስቃይ ለመቀነስ በሚያስፈልግበት ወቅት የሚያግዱ ከሆነ ለሰለባዎቹ መልስ መስጠት ያለባቸው የጸጥታው ምክር ቤት ቋሚ አባላት ናቸው። ዛይድ ፈረንሳይና ብሪታንያ በጸጥታው ምክር ቤት አባልነታቸው በድምፅ የመሻር መብታቸውን አስመልክቶ አሳዩ ባሉት ስነ ስርዓት አሞግሷቸዋል። ቻይናን ሩሲያንና ዩናይትድ ስቴትስን ግን ኃላፊነታቸውን ችላ በማለት ተግባር አውግዘዋቸዋል። እንግሊዝ ይቅርታ። እንግሊዟ ሌስተር ከተማ ትናንት እሁድ አንድ የሸቀጣ ሸቀጥ መደብርና የመኖሪያ ቤት ባወደመው ፍንዳታ አራት ሰዎች ሲገደሉ ሌሎች አራት ሰዎች ቆስለዋል። የፍንዳታው ምክንያት ምርመራ እየተደረገበት ነው። ለጊዜው ግን ከሽብር ተግባር ጋር የተያያዘ የሚያደርገው ፍንጭ እንደሌለ ፖሊሶች ተናግረዋል። ደቡብ ኮሪያ ፒዮንግቻንግ ላይ ትናንት የተጠናቀቀው የሰላም ኦሊምፒክስ በኮሪያ ልሳነ ምድር ያለውን የኒውክሌየር ፍጥጫ ለማርገብ የሚያስችል ዲፕሎማሲያዊ እንቅስቃሴ ለመፍጠር ችሏል። ይዘልቃሉ ወይ የሚለው ግን ለጊዜው አይታወቅም። የዓለም አቀፍ ኦሊምፒክስ ኮሚቴ ፕሬዚደንት ቶማስ ባህ ትናንት እሁድ በፒዮንቻንግ የክረምት ኦሊምፒክስ መዝጊያ ስነስርዓት ላይ ባሰሙት ንግግር ሁለቱ ኮሪያዎች የስፖርት ውድድሮቹን የእርቀ ሰላም ጥረት ለማራመድ በመጠቀማቸው አመስግነዋል። ሰላማዊ የወደፊት እጣ ፈንታ እንደሚመጣ ያላችሁን ተስፋ ለሁላችንም አጋርታችሁናል። አለማችን ባለችበት እጅጉን የተዳከመ ሁኔታ ስፖርት ሕዝቦችን አንድ ላይ እንደሚያመጣ አሳይታችሁናል ሲሉም አሞግሰዋቸዋል። ከትናንት በስቲያ ቅዳሜ የሞተችው ዝነኛዋ የህንድ ቦሊውድ ተዋናይት ስሪዴቪ ካፑር ሕይወቷ ያለፈው ውሃ ውስጥ ሰጥማ መሆኑን የዱባይ ፖሊሶች አስታወቁ። ቀደም ሲል በወጡ ሪፖርቶች ተዋናይቱ የሞተችው በልብ ድካም ነው ብለው ነበር። በተካሄደ ምርመራ ህንዳዊቱ ተዋናይት ሕይወቷ ያለፈው በሆቴል ክፍሏ ባኞ ውስጥ ራሷን ራሷ በራሷ ከሳታች በኋላ ውሃ ውስጥ ሰጥማ ነው ሲል ፖሊስ በትዊተር አስታውቋል። የ54 ዓመቷ ስሪ ዴቪ ባለፈው ቅዳሜ ዱባይ የተገኘችው አክስት የምትሆነውን ሙሽራ ሰርግ ለማክበር እንደነበረም ተዘግቧል። ቻንዲኒ ላምሄ፣ ሚስተር ኢንዲያ እና ናጂና የሚሉትን ጨምሮ በበርካታ የህንድ የፍቅር ፊልሞች የምትታወቀው ተዋናይት ከሦስት መቶ በሚበልጡ ፊልሞች ተካፍላለች። አስከሬኗ ዛሬ ሰኞ ወደ ሙምባይ ተልኳል። ዜና አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አስተናጋጆቻችሁ ቆንጂት ታዬና አዲሱ አበበንን ት ያለው ሪፖርተር የተባለው ጋዜጣ የኢኮኖሚው ጣጣ ሌላ ቀውስ እንዳያመጣ በሚል የጻፈበት ሁኔታ አለ። ኢኮኖሚውን እግር ከወርች የያዘው የውጭ ምንዛሬ እጥረቱ እንደሆነ የገለጸበት ሁኔታ አለ። አቶ ፋሲካ ጌታነህ ይባላሉ። ዶላርና ዩሮ ወደ ኢትዮጵያ በባንክ በኩል ባለመላክ የገዥውን ፓርቲ ኢኮኖሚ ኃይል እናዳክም በማለት ዘመቻ የጀመረው ግብረ ኃይል አስተባባሪ ናቸው። በሁለተኛው አጋማሽ ከሌላ አንድ የኢኮኖሚ ባለሙያ ጋር ይቀርባሉ። አሁን የዕለቱ አብይ ርዕስ የአስቸኳይ ጊዜ አዋጁን በብርቱ በመቃወሙም ሆነ ያንን ይፋ በማድረግ አቋሙ እንደሚጸና በኢትዮጵያ የአሜሪካ ኤምባሲ አስታወቀ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር አሉት በሚል በአንድ የሀገር ውስጥ ጋዜጣ ዘገባ የተጠቀሰውም የተሳሳተ ነው ብለዋል የኤምባሲው ቃል አቀባይ ኒኮላስ ባርኔት። እስክንድር ፍሬው ተጨማሪ ዘገባ አልኳል። የዚህ ዘገባ መነሻ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በቅርቡ ያወጣው መግለጫ ነው። ኤምባሲው በዚሁ መግለጫ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ማውጣቱ እንዳላሳመነው ጠቁሟል። የአዋጁን መውጣት በብርቱ እንደሚቃወምም አመልክቷል። መሰረታዊ በሆኑት የመሰብሰብና ሀሳብን በነጻነት የመግለጽ መብቶች ላይ ገደብ እንደሚጥል በማስታወስ ኤምባሲው በአዋጁ መውጣት ላይ ከኢትዮጵያ መንግስት ጋር ያለው ልዩነት ይፋ መደረጉም ተገቢ እንደሆነ ነው ቃል አቀባዩ ኒኮላስ ባርኔት የገለጹት። ሪፖርተር ጋዜጣ የውጭ ጉዳይ ሚኒስቴር ምንጮችን ጠቅሶ ያወጣው ዘገባ ግን የኢትዮጵያ መንግስት በዚህ የዩናይትድ ስቴትስ ኤምባሲ መግለጫ ላይ ማብራሪያ መጠየቁን አመልክቷል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር በውጭ ጉዳይ ሚኒስቴር ተጠርተው ማብራሪያ እንዲሰጡ መጠየቃቸውን ነው ዘገባው ያመለከተው። አምባሳደር ሬይነር ለውጭ ጉዳይ ሚኒስቴር ባለስልጣናት ሰጡ የተባለው ምላሽም በዘገባው ተጠቅሷል። አምባሳደሩ ወደፊት በመመካከር ለመስራት ፍላጎታቸው እንደሆነ መግለጻቸውን የሚጠቅሰው ይገኝበታል። የዩናይትድ ስቴትስ ኤምባሲ በዚህ ዘገባ ላይ በሰጠው ምላሽ በዘገባው የተጠቀሱት አባባሎች አምባሳደሩን ወይም ኤምባሲውን እንደማይወክሉ አመልክቷል። አምባሳደሩ ከውጭ ጉዳይ ሚኒስቴር ባለስልጣናት ጋር የነበራቸው ውይይትም የግል እንደነበር ነው ቃል አቀባዩ ኒኮላስ ባርኔት የተናገሩት። አምባሳደሩ በውጭ ጉዳይ ሚኒስቴር በመግባባት ላይ የተመሰረተ ውይይት ነው ያደረጉት። እኛ በግል በሚደረጉ ስብሰባዎች ይዘት ላይ በአጠቃላይ አስተያየት አንሰጥም። የዩናይትድ ስቴትስ ኤምባሲ የአስቸኳይ ጊዜ አዋጁን በብርቱ በመቃወሙም ሆነ ያንን ይፋ በማድረጉ አቋም እንደሚጸናም ቃል አቀባዩ አስረድተዋል። አምባሳደሩ አሉት በሚል በዘገባው የተጠቀሰውም የተሳሳተ ነው ብለዋል። የተጠቀሰው በዩናይትድ ስቴትስ ኤምባሲ አልተባለም። የእኛን አቋምም አያንጸባርቅም። እኛ ባወጣነው መግለጫ እንጸናለን። የአስቸኳይ ጊዜ አዋጁ የወቅቱን ፈተናዎች ለመፍታት የተሻለው መንገድ ነው የሚል ሀሳብ የለንም። በዚህ ዘገባ ላይ የኢትዮጵያን የውጭ ጉዳይ ሚኒስቴር አስተያየት ለማግኘት የማደርገው ጥረት ይቀጥላል፣ እንደ ተሳካ ይዤ እቀርባለሁ። የአውሮፓ ሕብረትና እንግሊዝን የመሳሰሉ ዓለም አቀፍ አጋሮችም የአስቸኳይ ጊዜ አዋጁ ለወቅታዊ የኢትዮጵያ ችግሮች መፍትሔ አይሆንም በሚል የዩናይትድ ስቴትስን አቋም ማንጸባረቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በቅሊንጦ ማረሚያ ቤት በእስር ላይ የሚገኙት የዋልድባ መነኮሳት የምንኩስና ልብሳቸውን እንዲያወልቁ መገደዳቸውን በተመለከተ ለፍርድ ቤት ባቀረቡት አቤቱታ በዛ ላይ እስር ቤቱ ምላሽ እንዲሰጥ ታዟል። በሌላ በኩል በውጭ የሚኖሩ የሃይማኖት አባቶች በእስር ላይ የሚገኙት የዋልድባ መነኮሳት ጉዳይ እንዳሳሰባቸውም ተናግረዋል። በተለይ መነኮሳት ልብሳቸውን እንዲያወልቁ መጠየቃቸው ለፍርድ ቤት መናገራቸውን አንስተው አንድን መነኩሴ ቀኖናችሁን አፍርሱ ማለት እንደ አይቻልም ብለዋል። በተያያዘ የፌዴራል አቃቢ ሕግ ክርክር ሂደት ላይ የነበሩትን የዞን ዘጠኝ የኢንተርኔት አምደኞች ክስ ሲያቋርጥ በተፈጠረ የስም መቀያየር ምክንያት አንዱ ተከሳሽ አጥናፉ ብርሃኔ መከላከያ ምስክሮቹን አቅርቦ ሂደቱ እንዲቀጥል ተብሏል። ጽዮን ግርማ የተከሳሾቹን ጠበቃና የሃይማኖት አባቶችን አነጋግራ ተከታዩን አቅርባለች። ከወልቃይት የማንነት ጥያቄ አስተባባሪ ኮሚቴ አባላት የተወሰኑትና ሌሎች ተከሳሾች በአንድ ላይ በነ ተሻገር ወልደ ሚካኤል በሚል መዝገብ ከተከሰሱት 35 ሰዎች ውስጥ መንግስት በወሰደው እርምጃ የ32ቱ ተከሳሾች ክሳቸው ሲቋረጥ አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ማርያም የተባሉ የዋልድባ መነኮሳት እንዲሁም አቶ ነጋ ዘላለም የተባሉ ግለሰብ በአጠቃላይ የሶስት ተከሳሾች ክስ ግን አልተቋረጠም ነበር። በዚህ መሰረት ባለፈው ሳምንት የፌዴራል አቃቢ ሕግ ምስክሮቼን እስከምለይ ድረስ ቀነ ቀጠሮ ይሰጠኝ ባለው መሰረት ለዛሬ ቀጠሮ ተሰጥቶ እንደነበረ ባለፈው ሳምንት መዘገባችን ይታወሳል። የእስረኞቹ ጠበቃ አቶ አማህ መኮንን በዛሬው ቀጠሮ ፍርድ ቤቱ ምን ምላሽ ሰጠ ስል ጠይቄያቸው ነበር። ዛሬ አቃቢ ሕግ ቀጠሮ የተውቅሮች እንዳሉት በሌላ በኩል ደግሞ በእኛ በኩል ያው በስቦታ ላይ እየደረሰ ያለውን በደል በተመለከተ ለፍርድ ቤት በጽሁፍ አቤቱታ አስገብተዋል ስለነበረ ፍርድ ቤቱ ይሄን አቤቱታ በተመለከተ የቂሊንጦ የቀጠሮ እስረኞች ማቆያ አስተዳደር ምላሽ እንዲሰጥ ትዕዛዝ ሰጥቷል። በዚሁ መሰረት የቂሊንጦ የቀጠሮ እስረኞች ማቆያ ነፈሳት አቤቱታ ላይ ምላሹን እንዲሰጥ ለየካቲት ሰላሳ ተቀጥሯል። በሌላ በኩል አቃቤ አንደኛ ያላቸውን ሶስት የሰው ምስክሮች ለመስማት ደግሞ ለመጋቢት አስራ ስምንት ቀጠሮ ተሰጥቷል የተከሳሾቹ ክስ ይቋረጣል የሚል መረጃ እና ግምት እንደነበረ የጠቀሱት አቶ አመሀ መኮንን ፍርድ ቤቱ በዚህ ላይ ምንም የሚለው ነገር ስለሌለ ለሚመለከተው አካል አቤቱታ ማቅረባቸውን ተናግረዋል የነሱ ክስ ከሌላው ተለይቶ እንዲቀጥል የደረሰበት አሳማኝ ምክንያት የለም ምናልባትም አድሎም ተፈጽሞባቸዋል ብለን ስለምናምን ያው እያካያችንን አቤታችንን ክስን ለማቋረጥ ስልጣን ላለው ፌደራል ጠቅላይ በጽሁፍ አቅርበናል። እንግዲህ ክል ቀጠሮ ባለው ጊዜዎች በአካባቢ በኩል የሚወሰነውን እንጠብቃለን። ባለፈው ሳምንት በነበረው ቀጠሮ መነኮሳቱ በማረሚያ ቤት ውስጥ የመንኩስና ልብሳቸውን እንዲያወልቁ መጎተታቸውንና መገደዳቸውን በተመለከተ ለፍርድ ቤት አቤቱታ አቅርበው እንደነበር ዘግበናል። በዚህም መሰረት በጽሁፍ ለፍርድ ቤቱ አቤቱታቸውን ያቀረቡ ሲሆን ፍርድ ቤቱ በዚህ ላይ ነው ለውሳኔ የቀጠረው። በዋሽንግተን ዲሲና በቨርጂኒያ አካባቢ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልግሎት የሚሰጡት ቄስ አሸናፊ ዱጋ ይህንን ተቃውመው አስተያየታቸውን ሰጥተውናል። ወደ ምንኩስና ህይወት በሚገቡበት ሰዓት እያንዳንዱ ማህበራዊ ህይወት እያንዳንዱ አለማዊ ነገር እንኳ የምንኩስና ህይወት ስርዓት አለው። ልብሱ ስርዓት አለው። ከልብሱ ውስጥ ቅናተ ዮሐንስ የሚባል አለ፣ የሚገነዙበት መግነዝ አለ። ስርዓት አለው። ቆቡ ዝም ብሎ ማንም የሚያጠልቀውም አይደለም፣ የትም ማውለቅ የሚችሉት አይደለም። ያንን ለጌጥ የለበሱት ወይንም ደግሞ ሌላ ልብስ አውልቀው እርቃናቸውን ለመሸፈን ለሌላ አደረጉት እንደሚባለው አይደለም። ይሄ የምንኩስና ልብስ ነው እና ይሄን ልብስ አውልቀህ ይህንን አድርግ ሊባሉ የሚገባቸው አይደለም። ይህንን ፈተና ማብዛት በእነሱ ላይ በእውነት በእምነታቸው ላይ በተሰለፉት ነገር ፈተና መፈታተን ነው የሚሆነው እና ይሄ ሁሉ የሚደርስባቸው በእውነት የህሊና ቁስል ነው የሚሆንባቸው። አንድ መነኩሴ ቆቡን አውልቆ ልብሱን አውልቆ በምዕመን ፊት ሊቀመጥ አይገባውም። ይሄ ቀኖና ቤተክርስቲያን የሚያዘው ነው። ቀኖናችሁን አፍርሱ ማለት አይቻልም። መነኮሳቱ ለፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ባቀረቡት የአቤቱታ ማመልከቻ ከቅርብ ጊዜ ወዲህ የእስር ቤቱ አስተዳደር አልባሳቱን እንድናወልቅ ከፍተኛ ጫና እያደረሰብን ከመሆኑም በላይ ለከፍተኛ እንግልትና መዋረድ ተዳርገናል ብለዋል። በሲያትል የደብረ ገሊላ ቅዱስ ባለወልድ ቤተ ክርስቲያን ሊቀ ጳጳስ አቡነ ዮስጣጢዮስ በዚህ ላይ ያላቸውን ሀሳብ አካፍለውናል። እስር ቤት ከገቡ በኋላ ደግሞ እንደ ሀገሪቷ ዜጎች መብታቸው ሊከበርላቸው ይገባል። ኢትዮጵያውያን ናቸው፣ ያውም ደግሞ የሃይማኖት አባቶች ናቸው። ሲሆን ሲሆን በተለየ ማዕረግ በተለየ ክብር መያዝ ይገባቸው ነበረ። የህዝብ አባት ናቸው። የሃይማኖት መሪዎች ና ዓለም አቀፋዊ የሆነ ስርአት ነውና የሃይማኖት ልብሳቸውን በግድ ካላወለቃችሁ የሚል ዓለም አቀፍ የሆነ ህግ የለም በእውነቱ በዚህ በአሜሪካም ሀገር እናያለን። ሃይማኖት ያላቸው ሰዎች ከነ ልብሶቻቸው በፈለጉበት ቦታ ገብቶ ይሰራሉ፣ እንደፈለጉ ይናገራሉ እና እነዚህ አባቶች በወይኒ ቤት ልብሳቸውን አውልቁ ተብሎ የሃይማኖት ልብሳቸው እንዲያውልቁ መደረጉ ራሱ የሚያሳዝን ነገር ነው። የግፍ ግፍ ነው። ከዛም አልፎ ተርፎ መደብደብ በዱላ ማሰቃየት፣ መሬት ለመሬት መጎተት፣ ይህ ሁሉ ሲደረግ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አትናገርም ወይ? የሚያስደንቀው እና የሚያሳዝነው ነገር ቢኖር ቤተ ክርስቲያኒቷ ለእነዚህ አባቶች አለመናገሯ፣ አለመመስከሯ ቤተ ክርስቲያኒቷ ካልተናገረችላቸው ማን ነው የሚናገርላቸው? አባቶችን ለይቶ በወህኒ ቤት አስቀርቶ ቶርቸር ማድረጉ ለመንግስትም ቢሆን የሚጠቅም የሚረዳ አይደለም የሚጎዳ ነው እንጂ እነዚህ ሰዎች ለእግዚአብሔር ያደሩ ናቸው። በስጋቸው ቢጎዱ በነፍሳቸው የሚጠቀሙ ናቸውና ጸሎታቸው፣ በረከታቸው ህዝቡንም ነፃ ሊያወጣ ይችላል፣ ሀገሪቷንም ይጠቅማታል። ስልጣን ላይ ያሉ ሰዎች ይጎዱበታል እንጂ አይጠቀሙበትም እና ይህንን መንግስት አስቦ ነፃ ቢያወጣቸው ቢለቃቸው፣ ይቅርታ ምህረት ለሁሉም ነው መደረግ በዚህ ጉዳይ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገረ ስብከት እንደዚሁም ደግሞ የሰሜን ጎንደር ዞን ሀገረ ስብከት ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገን ነበር፣ አልተሳካልንም። ምላሻቸውን እንዳገኘን ይዘን ለመመለስ እንሞክራለን። በሌላ በኩል የፌዴራል አቃቢ ህግ በክርክር ሂደት ላይ የነበሩትን የዞን ዘጠኝ የኢንተርኔት አምደኞች ክስ ሲያቋርጥ በተፈጠረው የስም መቀያየር ምክንያት አንዱ ተከሳሽ አጥናፉ ብርሃኔ መከላከያ ምስክሮችን አቅርቦ ሂደቱ እንዲቀጥል ተብሏል። የተከሳሾቹን። ጠበቃ አቶ አማሃ መኮንንን በጉዳዩ ዙሪያ አነጋግሬያቸው ነበር። አካባቢ ህግ ጽሁፍ ዞ ቀርቧል ፍርድ ቤቱ በጽሁፉ ላይ ግን ምትል ፍርድ ቤት ነጻ የወጣውን አቤሎ አበላን ጀምሮ የናትናኤል መኮንን ክስ ተቋርጧል የሚል ማመልከቻን ይዞ የቀረበው ነው። ግን በእኛ በኩል የተረዳ ነው ስህተት እንደሆነ እና አንደኛ በነፃ የተሰናበተ ተከሳሽ ክስ የሚቋረጥበት አግባብ የለም። ሁለተኛ የአጥናፉ ብርሃን ሁኔታ ወይም ክስ ከናትናኤል በኮንን የሚለኝ ሁኔታ ስላለ ስህተት እንደሆነ የተረዳ ነው። ይህንን አካባቢ ጋር ሳኮነ መሄድ ነበረ ቀጠሮ ወጥቶ የነበረው ግን ሁለት ጊዜም እንጠረዋለው ማጣራ ያለውን ሳያጣራ ነው የቀረበው ምናልባት እንዲያ ያው ከስራ መደራረብና ለጉዳዩ በፊት ፈካ ለመስፈስያ የተያያዘ ነው ብዬ ነው አሁንም ቢሆን የምወስደው። አቶ አማሃ መኮንን የዋልድባ መነኮሳትንም ሆነ የዞን ዘጠኝ ጦማርያንን ጉዳይ ከጊዜና ከሁኔታ አለመመቻቸት እንጂ በቅርቡ ክሳቸው ይቋረጣል የሚል ተስፋ እንዳላቸው ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ወደ ቀጣዩ ዘገባ ስናልፍ ደግሞ ዛሬም በነቀምጥ ውጥረቱ አልረገበም። ከትናንት በስቲያ ቅዳሜ በቅርቡ ከእስር የተፈቱትን የኦሮሞ ፌዴራሊስት ኮንግረስ መሪዎች አቶ በቀለ ገርባን፣ ዶክተር መረራ ጉዲናንና ሌሎችንም ለመቀበል ቁጥሩ በብዙ ሺህ የተገመተ ህዝብ ወደ ከተማይቱ አደባባይ ቢወጣም ወደ አካባቢው የመጣው የፌዴራል ፖሊስ በወሰደው እርምጃ የኦፌኮ መሪዎች ከመንገድ እንዲመለሱ መደረጋቸውን ዘግበናል። ይህንኑም ተከትሎ የከተማይቱ ነዋሪ ህዝብ በፊናው ከቅዳሜ አንስቶ በጀመረው የተቃውሞ ሰልፍ የጀመረው የተቃውሞ ሰልፍ መቀጠሉን ነዋሪዎች አመልክተዋል። የዞኑ አስተዳደር በበኩሉ ፖሊስ ለወሰደው እርምጃ የአስቸኳይ ጊዜ አዋጁን በምክንያትነት ያቀርባል። በሌላ ዜና የመንፈሳዊ ጉባኤ ለማካሄድ ዝግጅት ላይ በነበረችው የደንቢ ዶሎ ከተማ በተቀሰቀሰ ግጭት በርካቶች የቆሰሉበትንና የሰው ህይወት የጠፋበትን ድንገት የተመለከተ ዘገባ ተከታይ ይዘናል። አሉላ ከበደ ሁለቱንም ዘገባዎች አጣምሮ ተከታዩን ይዞ ቀርቧል። ለኦሮሞ ፌዴራሊስት ኮንግሬስ መሪዎች አቶ በቀለ ገርባ፣ ዶክተር መረራ ጉዲናና ሌሎች በስነ ስርአቱ መሳተፍ እግድም ሆነ በአጠቃላይ ለስነ ስርአቱ መሰረዝ የግጭት ስጋት መሆኑንና ይህም የአስቸኳይ ጊዜ አዋጁን ድንጋጌ ተከትሎ የተወሰደ መሆኑን ነው የአካባቢ ባለስልጣናት የተናገሩት። አቶ ሞገስ ኤድኤ የምስራቅ ወለጋ ዞን አስተዳዳሪ ናቸው። ማምሻውን በስልክ ላነጋገረቻቸው የኦሮምኛ ክፍል ባልደረባችን ቱጁዌ ሆራ በሰጡት አስተያየት በአዋጁ ሳቢያ ስነ ስርዓቱ ለሌላ ጊዜ መተላለፍ ነበረበት ነው ያሉት። ኮማንድ ፖስት ያዘዘውን ነው አስተዳደሩ ስራ ላይ ያዋለው። ከአዋጁ ጋር አይሄድም። ስለዚህ ሌላ ጊዜ ሁኔታውን አመሻሽተን እንቀበላቸዋለን ስለዚህ ነው መመለስ አለባቸው የተባለው ሕዝቡ እነዚህ ሰዎች እንዲፈቱ ከዚህ በፊትም ሲጠይቅ ነበር ለዚህ አቀባበልም ተዘጋጅቷል ግጭት እንዳይነሳ በመስጋት ነው እንዲቀር የተደረገው በሌላ ዜና ሶስት መቶ ኪሎ ሜትሮች ርቃ በምትገኘው የደንቢዶሎ ከተማ የፊታችን አርብ ሊካሄድ በታቀደ መንፈሳዊ ጉባኤ ዝግጅት ወቅት ፖሊስ በወሰደው እርምጃ በርካቶች መቁሰላቸው የአንድ ሰው ሕይወትን መጥፋቱ ተዘግቧል። አቶ ዳዊት በቀለ ከሥነ ሥርዓቱ አስተባባሪዎች አንዱ ናቸው። ዳዊት በቀለ ይባላል። ነው ጉባኤው የቀለም ወለጋ ዞን ከመንግስት ሰራተኞችና ክርስቲያን ነጋዴዎች እያዘጋጀን ያለ ነው ከፊታችን አርብ ጀምሮ ሊደረግ ሶስት ወር በፊት የተደጋጀንበት ነገር ነበር። ከከንቲባ ቢሮም ከደህንነትም ወረቀት ተሰጥቶ ጠየቅ መጀመሪያ ቅስቀሳ እናደርግ በፊት መንገድ ላይ ምናልባት ከወረዳ ወደ ወረዳ ሲዞርን እናስተዋውቅ አንድ አካል ከጠየቀን ወረቀት ይሰጠን ብለን ቀደም ብለን ጠይቀን ነበር። ባለፈው ሮብ ጀምረን እየተንቀሳቀስ አንድ አራት ወረዳ እየዞር እያስተዋወቅን ነበር። ፍቃድ ያላችሁ መሆኑ አላማችሁ ምን እንደሆነ የከተማው ጽህፈት ቤት ተረድቶ ሥራችሁን በተቃና መንገድ ልታካሄዱ እንድትችሉ የሚረዳ ነው ያወረቀት የሚሉት። አዎ ኮንፍራንሱ ከአርድ ጀምሮ እንደሚካሄድ እና የሚመጡ አገልጋዮችንም እያስተዋወቅን ሮብ ሐሙስና አርብ አስታውቀኝ ቅዳሜ ደግሞ ትልቁ ገበያችን ደንቢዶሎ ላይ ነበር። ከተዋት ጀምረን እያስተዋወን ወደ ዘጠኝ ሰዓት ገደማ ከተማ ውጭ እየዞር እያስተዋወን። እንግዲህ እነዛን ሶስት ቀናት ማንም አልጠየቀንም ነበር። የመንግስት አጣሪ ማለትም የመከላከያ አይደል አደባባይ ላይ አስቆምን እና ከአሁን ጀምራችሁ ማድረግ አትችሉም ተባልን። ማቆም አለባችሁ ከአሁን ጊዜ ጀምራችሁ ማድረግ አትችሉም። ከነገ ጀምሮ ደግሞ ከሶስት ሰው በላይ አንድ ቦታ መቆም መነጋገር አይቻልም ስንባል እኛ የኛው መንፈሳዊ ጉባኤ ነው፣ ከሶስት ወር በፊት ደግሞ የተዘጋጀንበት ነገር ነው፣ ፕሮግራሙ አሁን የተያዘ ጉዳይ አይደለም፣ ወረቀትም አለን ብለን ወረቀት አሳየናቸው። እያናገርን እያለን አላጨረሰንም። ወደዛ ዞር ብሎ ሬድዮ አድርጎ ግቡ፣ በቃ በመኪና ግቡ፣ ወደ መኪናችሁ ግቡና ቀጥታ ወደ መከላከያ ግቢ ትሄዳላችሁ ብሎ ሶስት መከላከያ ተራዊት አዘዘብን። ሁኔታውን የተመለከተው ገበያተኛና የአካባቢው ህዝብ ይህን ጊዜም እርምጃውን ተቃወመ። በዚህን ጊዜም የፌዴራል ፖሊስ ተኩስ ከፈተ ነው የሚሉት አቶ ዳንኤል። በወቅቱ በጣም ተደናግጠን ነበርና ህዝብም ተሰባሰበ። ገበያ ቀንም ነው። በዛ በቃ ህዝቡ ነገሮች ሁሉ አስፈሪቶን። እዛ ወዞን የሚገሉን ወይም የሚደበድቡን መስሎን በቃ እኛ ዞር ራንድ ነው። ሶስት ሰው አራት ሰው ነበር። ሶስታችን ከሹፌሩን ጭምር ሶስታችን ዞርናል። አንደኛው ጓደኛችን ተያዘ። ከዛ በኋላ በቃ የመከላከያ ግቢ እሱን እየተገፋ እንግዲህ እኛ ዞርናል ለጊዜው ዞርና ዘንግጠንም ነበር እና ዞርን ስንል እሱን እየገፉት ሲወርዱ ጊዜ ህዝቡ እንግዲህ የተከማቸበት ቦታ ነው ብያለሁ። ህዝብ ሁሉ አትወርዱም፣ ይዛችሁ አትሄዱም በማለት ተቃውሞ ሲያስነሳ በቃ በሰው እንትን ላይ እያደረጉ መተኮስ ጀመሩ አሉ። ከዚህ በኋላ ነው እንግዲህ የተባለው ድንገት የተከሰተው። የከተማይቱ ጽሕፈት ቤት ኃላፊ አቶ ዳንኤል ረዳም ይህንኑ አረጋግጠዋል። መንፈሳዊ ኮንፈረንስ ከሀያ ሶስት እስከ ሀያ ዘጠኝ የሚካሄደው በደንብ ደሎ ስታዲየም ነበረ ፍቃድ የሰጠኋቸው እኔ ነኝ። በሀያ ዘጠኝ አምስት ሁለት ሺ አስር ፍቃድ ያገኘ ተካኔ ነው በፍቃዱ መሰረት ነው የተንቀሳቀሱ። አዎ ፍቃድ ከእኔ ከተቀበሉ በኋላ ለቅስቀሳ ሲዞኑ ነው ሴንሰረ ተባቢ ለጥፋት ለማዳረግ ወንድ ነው አጽመው አቡ የከተማው ጽህፈት ቤት በመንፈሳዊ ጉባኤውን እንዲያካሄዱ በተጠየቀው መሰረት የሰጠ ከሆነ ለምንድን ነው ሌላ ሀይል ያንን እንቅስቃሴ ለማቋረጥ እና ያም ወደ ግጭት እንዲያመራ ምክንያት የሆነው እሱ በቃ ለማንም አይታዘዙም። ይህን ጉዳይ ገና ድረስ ሆን ብሎ ነው ወይም እንድት የፈጸሙት እንጂ ለቅስቀሳ የተንቀሳቀሱ እያሉት ህጋዊ ደብዳቤ ከነ ተቀብለዋል። እነሱ ያሏቸው ይሄን እርምጃ የወሰዱት ኃይሎች ማን ናቸው? እነዚን መከላከያ የኢትዮጵያ መከላከያ ሰራዊት ነው የተቀሰቀሰ ግጭት ነበር። የሰጡት ምክንያት አለ? ለምን ጣልቃ መግባት አስፈለጋቸው? ምንድን ነው ምክንያቱ? ያውም የመንፈሳዊ ጉባኤ ከሆነ ምንም ግጭት ያነሱ የተጠበጡት አንዳችም ነገር የለም። ሰዎች በሰላማዊ መንገድ መኪና ይዘው የተንቀሳቀሱት ያሉ እንጂ ከነሱ ጋርም ግጭት አልፈጠሩም። ምንም አላደረግም እንደ ተረዳሁት በዜና ዘገባው እንደ ተመለከተው በዚህ ግጭት የሰው ህይወት እስከ መጥፋት ደርሷል። አንድ ሰው ተገላዋል። አስራ ሶስት ሰዎች ቆስለዋል። ስለዚህ የሚያውቁት ነገር አለ አዎ ይፈሉ አክሞ ወደ ቤታቸው የተመለሱ አሉ። በአደገኛ መልኩ የቆሰሉ ሶስት ሆስፒታል ነው የሚገኙ። አንዱ ዛሬ ጥሩ ስነ ስርዓት ነው ቀብሮ የተፈጸመው። የመንገድ ጽዳት ሰራተኛ ነው። በትንሽ ደሞዝ ነው የሚተዳደር ነው ቀን አቶ ዳንኤል በአሁኑስ ሰዓት ከተማችሁ በምን አይነት ሁኔታ ላይ ትገኛለች? የሰኞ ውሏችሁ ምን ይመስላል? ከቅዳሜው አሳዛኝ ድንገት በኋላ ከተማይቱ በምን አይነት ሁኔታ ላይ ነው ያለችው? አሁን ከተማችን ዛሬ ጠዋት በጥሩ ስነስርዓት የሆነ የቀብር ስነስርዓት ተፈጽመዋል። አሁን ደግሞ የኦሮሚያ ልዩ ሀ ለዚህ ችግር ተብሎ በደንብ ደሎ መጡት ከተማችን አሁን አሁን ስለገቡ ህዝቡ በደስታ ነው የሚገኘው አሁን መልካም አቶ ዳንኤል ረዳ የደንቢ ዶሎ ከተማ ጽህፈት ቤት ኃላፊ ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዜር ይስጥልኝ። እሺ፣ አመሰግናቸዋለሁ። አድማጮች፣ ከትናንት በስቲያ ቅዳሜ የከተማይቱን ነዋሪ ዋቢ ያደረገ አንድ ዘገባችን የደንቢ ዶሎውን ድንገት ከኦፌኮ መሪዎች አቀባበል ዝግጅት ጋር አያይዘው መዘገቡ ስህተት በመሆኑ በዚህ እንዲታረም ከይቅርታ ጋር እንጠይቃለን። ኢህአደግ ይቅርታ ተሻማ ሆነ። ቀጥል ኢህአደግ ሀገራችንን ካስገባበት ቀውስ ውስጥ የማውጣት ብቃት የለውም ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መግለጫ ወጣ። ስለሆነም በሀገር ውስጥም ሆነ ከውጭ ሀገር ያሉ ባለድርሻ ኃይሎች ተሰባስበው ዲሞክራሲያዊ መንግስት በሚቋቋምበት ሁኔታ የሚዋይ መድረክ በአስቸኳይ እንዲፈጠር ጥሪ አቀረበ። መለስካቸዋም መድረክ የካቲት 17 ቀን 2010 ዓ ም በጽሑፍ ያሰራጨው መግለጫ ዛሬ ሀገሪቱ ከመቼውም ጊዜ በከፋ ሁኔታ ውስጥ እንደምትገኝ ይዘረዝራል። ዛሬ ከመቼውም ጊዜ በበለጠ ሁኔታ አንድነቷን በሚፈታተን ቀውስ ውስጥ ከቶ ሕዝቦቿን እርስ በርስ የሚያጋጩ ሁኔታዎችን እየፈጠረ ይገኛል ይላል። በዚህም ሀገራችንንና የጋራ ሕልውናችንን በከፍተኛ አደጋ ላይ ጥሎ ወዳልተፈለገ አቅጣጫ እየወሰደን ይገኛል ሲል መድረክ ገዢውን ፓርቲና መንግሥቱን ይከሳል። ከ2007 ዓ.ም ምርጫ ማግስት ጀምሮ የተቀሰቀሱ ሕዝባዊ ተቃውሞዎችን ምክንያት በማድረግ በተደጋጋሚ የሚታወጁ የአስቸኳይ ጊዜ አዋጆችንም ፍሬ አልባ እርምጃዎች ናቸው ብሏል። በአሁኑ ወቅት የወጣውን ያስቸኳይ ጊዜ አዋጅም ሀገሪቱን በወታደራዊ እዝ ስር ጥሏታል በማለት እርምጃው ዘላቂ ሰላምንና መረጋጋትን ያመጣል የሚል እምነት እንደሌለው መድረክ ገልጿል። ስለሆነም በአሁኑ ወቅት በኢትዮጵያ ከጊዜ ወደ ጊዜ እየተባባሱ የመጡት ፈርጀ ብዙ ችግሮች በተለይም የፖለቲካው ቀውስ መሠረታዊና ስርነቀል ለውጥ የሚያሻ ሆነዋል ሲል መግለጫው ያስጠነቅቃል። ይህን ስርነቀል ለውጥ ግን ኢህአዴግና መንግሥቱ ሊያመጡት አይችሉም ሲል ያለፉትን 26 ዓመታት ተመክሮዎችን የተንተራሱ አያሌ ነጥቦች በምክንያትነት ያነሳል። መድረክ አጣዳፊ የለውጥ እርምጃ ያለውንም የመድረክ የውጭ ግንኙነት ኃላፊ እና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ አስረድተዋል። ይህ ሁኔታ ጨርሰው ከቁጥር ውጭ ወጥተዋልና ሁሉም ባለድርሻ አካላት አገር ውስጥም አገር ውጭም ያሉት በፖለቲካ የተደራጁ ወገኖች ሊደመጡና በማሮጮቹም ዙሪያ ሊደራደሩ ይገባል። ስለዚህ ዝም ብለን በኢህአዴግ አካሄድ መፍትሄ ይኖረዋል ሀገሪቷም ከገባችበት ቀውስ ልትወጣ ትችላለች የምለው በጣም የዋህነት ስለሚሆን ህዝባችንም በዚህ እንዳይዘናጋ ለማሳሰብም ጭምር ነው። ይህን ሀገሪቱን ከቀውስ ያወጣል የተባለውን አጣዳፊ እርምጃ ኢህአዴግ ሊወስድ አይችልም ተብሏል። ታዲያ ይህን እርምጃ ማን ይወስደዋል? ለፕሮፌሰር በየነ ያቀረብኩላቸው ጥያቄ ነበር። እንደ ጉዳዩ እኮ የጠቅላላው ህዝቡ ነው እና ህዝብ ደግሞ አንድ መቶ አምስት ሚሊዮኑ ተነስቶ ለዚህ መፍትሄ ያስቀምጣል የምንልበት አማካኝነት በመደግፋቸው አማካኝነት ነው ውሳኔ የሆነ የሚያሳውቀውም እውን የሚያደርገው ለዚህ ድርጅቶች ወይም ፖለቲካ ፓርቲዎች ድጋፍ በሚፈልጉበት አግባብ ሁሉ የሚደግፋቸው ህዝብ ድጋፉን ይሰጣል ማለት ነው። እያንዳንዱ ፖለቲካ ድርጅት ማራመድ የሚፈልገው የስትራቴጂክ እቅድ የምንለው አለ። እኛ ግን አሁን በታክቲካል በሆኑ አገርን በማዳን የህዝብን አንድነት አጠናክሮ በማቆየት እየተፈጠሩ ያሉትን በጣም አፍራሽ የሆኑ አዝማሚያዎችን የሚያመክን አካሄድ ውስጥ ገብተን ሀገራችንን የፖለቲካ ህይወት ወደ ብዙሀን ድምጽ ወሳኝነት የሚያሸጋግር መድበለ ፓርቲ ስርዓት ለመዘርጋት ፈር የሚቀድ ይህንን አይነት ሁኔታ ለመፍጠር ነው። እንግዲህ መሰረታዊ ለውጥ ፍለጋ በዚህ አቅጣጫ ነው እንጂ ከዚያ በመለስ ያለው አሁን ኢህአዴግ በሚያደርግ አይነቶቹ የውስጥ የፓርቲ ጉዳይ ውስጥ በሚያደርጉት ድራማ የሀገሪቷ ፈርጀ ብዙ ጥያቄዎች ምላሽ ያገኛሉ የሚል እምነት የለንም። ፕሮፌሰር መድረክ አሁን ካወጣው መግለጫ አኳያ ኢህአዴግ እና ኢህአዴግ መንግስት ይህን ጥያቄ ይቀበለዋል የሚል እምነት አለው። እኔ መቀበል አለበት ነው ምለው ኢህአዴጎች እንግዲህ መቼም ያው አገሪቷ ወልዳ ካሳደገቻቸው በፍቱራን መካከል ናቸው። ስለዚህ የእነሱ ሀያ ሰባት አመት አሁን የሞላው የፖለቲካ ብልጸትና ሁኔታዎቹን በእነሱ ቁጥጥር ውስጥ ዝም ብሎ ማሾር ኢህአዴግን እኮ አጣቁም ኢህአዴግን አሰራር እኳ እያሉ ዝም ብሎ የምደረገው እንቅስቃሴዋቸው እኮ አሁን ተዋረደ፣ ህዝቡ እኮ ናቀው። ስለዚህ ለዚህ ምላሽ አሁን እንደኛ አይነቱ እንደው ማንንም የማያገል ለዘብ ያለ አካሄድን መርጦ እዚያ ዕለት ጥሪ ማድረግ ኢህአዴግ ሊያዳምጥ የሚገባው ነው የምንለው። ኢህአዴግ ኢትዮጵያ ዛሬ ከገባችበት ፖለቲካዊ ቀውስ ሊያወጣት አይችልም ሲል መድረክ ከሰጣቸው ምክንያቶች መካከል ጥቂቶቹ በሀያ ሰባት አመታት የስልጣን ዘመኑ በሀገሪቱ የሚታዩ ልዩነቶችና ቅራኔዎች እየሰፉና እየተደራረቡ መምጣታቸው፣ የኢህአዴግ መንግስት በህገ መንግስቱ ድንጋጌ መሠረት፣ ማንኛውም ኢትዮጵያዊ በሀገሪቱ በየትኛውም አካባቢ የመዘዋወር፣ የመኖሪያ ቦታ የመመስረትና የመሳሰሉትን ነጻነት ማስከበር አለማቻሉ የሕግ የበላይነትና መልካም አስተዳደር ጠፍቶ በሀገሪቱ የረዥም ዘመናት ታሪክ ውስጥ ተከስቶ በማይታወቅ ደረጃ የበርካታ ዜጎች ሕይወት መጥፋቱና በመቶ ሺዎች የሚቈጠሩ ዜጎች ከመኖሪያ አካባቢዎቻቸው መፈናቀላቸው ዜጎች በመታወቂያቸው ላይ በሰፈረው የብሔር ብሔረሰብ ማንነታቸው ምዝገባ አማካይነት እየተለዩ ለኢህአዴግ ካድሬዎች ጥቃት መደረጋቸው በጎሳ ላይ ያተኮረ ፍጅት በሕዝብ መካከል እንዳያስከትል ከፍተኛ ስጋት መጋረጡ የሚሉና የመሳሰሉ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮቼ፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ዜና የዜና መጽሔቱን ተከታተላችሁ፣ ወደ ሁለተኛው አጋማሽ በሰኞ መደበኛ ቅንብር እናልፋለን። ሰሎሞን ክፍሌ የሚያዘጋጀው ስፖርትስ እንደምናመሽታችሁ ብኛለሁ። የተከበራችሁ አድማጮቼ ኢትዮጵያዊቷ አትሊት ብርሃኔ ዲባባና ኬንያዊው ዲክሰን ቹምባ በትላንቱ የቶኪዮ ማራቶን ለሁለተኛ ጊዜ ድል ተቀዳጅተዋል። በቶኪዮ ማራቶን አንድ አትሌት ሁለቴ ሲያሸንፍ ብርሃኔና ዲክሰን የመጀመሪያዎቹ ሆነዋል። ሌሎች ዜናዎችንም ይዘናል። አብራችሁን ቆዩ። የሩጫውን ስፖርት ዜና ላስቀድም። በትላንቱ የቶኪዮ ማራቶን በሴቶቹ ድል የተቀዳጀችው ኢትዮጵያዊቷ ብርሃኔ ዲባባ የገባችበት 2 ሰዓት 19 ደቂቃ ከ51 ሴኮንድ በውድድሩ ታሪክ ሁለተኛው ፈጣን ጊዜ ሆኖ ተመዝግቧል። ሳራ ቼፕችሪር ናት ባለፈው ዓመት 2፡19፡47 በመግባት የኮርሱን ሬኮርድ ያስመዘገበችው። ርቀቱን ከሁለት ሰዓት ከ20 በታች በመሸፈንም ብርሃኔ 26ኛው ሯጭ ሆናለች። በቶኪዮ ማራቶን ታሪክ ለሁለተኛ ጊዜ በማሸነፍ ደግሞ የመጀመሪያው አትሌት ናት። ጎበዝ ብርሃኔ እንኳን ደሳለ ሁለተኛ የወጣችውን ሌላዋን ኢትዮጵያዊት አትሌት ሩቲ አጋንም እንዲሁ፣ ሹሬ ደምሴ በአራተኛነት አጠናቃለች። በወንዶቹም ታሪክ ተሰርቷል። የ2015ቱ ሻምፒዮን ኬንያዊው ዲክሰን ቹምባ 2፡05፡30 ገብቶ የቶኪዮን ማራቶን ለሁለተኛ ጊዜ በማሸነፍ አዲስ ታሪክ አጽፏል። የመጀመሪያው አትሌት ነው። እዚህ ላይ የሚገርመው ቹምባም የገባበት ጊዜ ትላንት ሁለተኛው ፈጣን ጊዜ ነው ልክ እንደ ብርሃኔ። ዊልሰን ኪፕሳንግ ነበር። በ2017 20358 አዲስ የኮርስ ሬኮርድ ያጻፈው ዩታ ሺታራ ካስተናጋጇ ጃፓን በ20611 በሁለተኛነት አጠናቋል። ሌላው ኬንያዊ አሞስ ኪፕሩቶ ሦስተኛ። ባጭሩ የአትሌቲክሱ ዜና ይኸው ነው። በእኔ በኩል ለሌሎች ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛ ህንጼውን መስቀል ላሸጋግራችሁ። መቀጠል ትችላለህ ገዛ። አመሰግናለሁ ሰለሞን። የ ሰላሳ አምስተኛው ጃን ሜዳ አመታዊ ሀገር አቋራጭ ሩጫ ውድድር ትናንት በድምቀት ተጠናቋል። ጠንካራ የመሸናነፍ ፉክክርም ታይቶበታል። በአዋቂ ወንዶችና በአዋቂ ሴቶች በተመሳሳይ ርቀት አስር ኪሎ ሜትር እልህ አስጨራሽ ፉክክር የተደረገባቸው ናቸው። በሴቶች አስር ኪሎ ሜትሩን በአሸናፊነት ያጠናቀቀችው የአማራ ክልል ተወዳዳሪ አትሌት እናትነሽ አላምረው ናት። ጌጤነሽ አለማየሁና ራሂማቱሳም ሁለቱም የኦሮሚያ አትሌቶች ናቸው፣ ሁለተኛና ሶስተኛ ሆነው ፈጽመዋል። ውድድሯን እንዳጠናቀቀች ያነጋገርኳት ጌጤነሽ አለማየሁ የሚከተለውም ብላለች። እኔ በየአመቱ ይወጣሉ ሰው ብዙ አይሳካም። አሁን ባለፈው ስድስተኛ ወጣሁት፣ አሁን ሶስተኛ ወጣሁ። ወደፊት ውድድሩ እንዴት ነው የምታዩ? አሁን በምንድን ነው፣ በትራክ ነው ወይንስ በጎዳና ሩጫ ነው? በጎዳና ሩጫ ነው። ሀያ ነው እየሮጥኩ ነው። አሁን ራሱ ማራቶን ሮጣለሁ፣ ሀያ አራት አለኝ ማራቶን ሙሎ ማራቶን። ማራቶን ላይ ነው እንጂ ብዙ ትራክ አልቆየሁም። አሁን እዚህኛው ላይ ብዙ አይደለሁም፣ እየሰራ ሁን አሽራክራለሁ ብ ያስባለሁ። አመሰግናለሁ። በአዋቂ ወንዶች የሲዳማ ቡናው አትሌት ኔዮ መኮንን ከአማራ ማረሚያ ቤቶች አትሌት ተስፋሁን ታደሰ፣ ከኢትዮጵያ ንግድ ባንክ አትሌት ሁነኛው መስፍን ተከታትለው ከአንደኛ እስከ ሶስተኛ ያለውን ደረጃ አግኝተዋል። የወጣት ሴቶችና ወጣት ወንዶች ስድስትና ስምንት ኪሎ ሜትር እንዲሁም የወንድና የድብልቅ ሪሌ ቅብብሎች ውድድሮችም ተካሂደዋል። በዚህ ውድድር በየርቀቱ ከአንደኛ እስከ ስድስተኛ የሚወጡ አትሌቶች መጋቢት ስምንት ቀን 2010 ዓ.ም በአልጄሪያ በሚደረገው የአፍሪካ አገር አቋራጭ ውድድር ተሳታፊ ይሆናሉ በቡድን አሸናፊነት የዋንጫ ተሸላሚ ከሆኑት አንዱ በቀድሞ ስሙ ኦሜድላ የዛሬው ፌዴራል ፖሊስ በውጤቱ መደሰቱን ተከትሎ ያስጀመረው ጭፈራ ሁሉም በምንሰማው ባህላዊ ኦሮምኛ ጨዋታ የታጀበው ጭፈራ የጃን ሜዳን አቧራ አስብሷል በእግር ኳስ ስፖርት ዜና፣ በኢትዮጵያ ፕሪምየር ሊግ በሳምንቱ መጨረሻ ቅዳሜና እሁድ ማለት ነው፣ ሁለት ተስተካካይ ግጥሚያዎች ተካሂደዋል። ሁለቱም በአቻ ውጤት ተለያይተዋል። ቅዳሜ ዕለት ወልዋሎ አዲግራት ዩኒቨርሲቲና ኢትዮጵያ ኤሌክትሪክ አንድ ለአንድ፣ ትናንት እሁድ ደግሞ ቅዱስ ጊዮርጊስና ደደቢት ያለ ግብ ባዶ ለባዶ በአቻ ውጤት ተለያይተዋል። ደደቢት በ29 ነጥብ መሪነቱን አልለቀቀም። መቀሌ ከተማ በ25 ነጥብ ተከትሏል። አዳማ ከተማና ቅዱስ ጊዮርጊስ በእኩል 23 ነጥብ በጎል ተበላልጠው ሶስተኛና አራተኛ ናቸው። የመጨረሻው እግር ኳስ ነክ ዜና የዓለም ዋንጫ ጉብኝት ዜና ይሆናል። ላለፉት 88 ዓመታት በተወዳጅነቱ የዘለቀው በየአራት ዓመት አንድ ጊዜ የዓለም ሕዝብ በጉጉት የሚጠብቀው የዓለም እግር ኳስ ዋንጫ ከአራት ወራት በኋላ የፊታችን ሰኔ ሰባት ቀን 2010 ዓ ም በሩሲያ አስተናጋጅነት ይጀመራል። የሰላሳ ሁለት አገር ብሔራዊ ቡድኖችን ሲፋለሙበት ቆይቶ ለአሸናፊው የሚሰጠው ትልቁ የዓለም ዋንጫ ውድድሩ ከመጀመሩ በፊት ፊፋ በሚመርጣቸው አገሮች ተዘዋውሮ ዋንጫው በህዝብ ይጎበኛል። በየደረሰበትም ለሁለት ቀን ይቆያል። እንደ ኤሮፓ ዘመን አቆጣጠር በ2010 ደቡብ አፍሪካ አስተናግዳው በነበረው የዓለም እግር ኳስ ዋንጫ ወደ ኢትዮጵያ መጥቶ በሺዎች የሚቆጠሩ ሕዝብ ጉብኝቶት እንደነበርም ይታወሳል። የዋንጫው ቀጣይ የጉብኝት ጉዞም ኬንያ ሲሆን፣ ትናንት ለተመሳሳይ ጉብኝት ወደ ናይሮቢ አመርቷል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ። ገዛ ህንጾ መስቀል ነበር። ከአዲስ አበባ ወደ አስመራ ኤርትራ ስንሸጋገር የዓለም አቀፍ እግር ኳስ ፌዴሬሽን ፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ ባለፈው ሳምንት አርብ በኤርትራ የሥራ ጉብኝት ማድረጋቸው ታውቋል። ብርሃኔ በርሄ ተከታዩን አጭር ዘገባ ልኳል። የዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ፕሬዚደንት ሚስተር ጆቫኒ ቪቼንሶ ጃን ኢንፋንቲኖ ባለፈው አርብ የካቲት አስራ ስድስት ሁለት ሺ አስር በኤርትራ የስራ ጉብኝት ያደረጉ ሲሆን ከፕሬዚደንት ኢሳያስ አፈወርቂ፣ ከባህልና ስፖርት ኮሚሽነር አምባሳደር ዘመደ ተክለ፣ ከኤርትራ የእግር ኳስ ፌዴሬሽን ፕሬዚደንትና ከሌሎች ጋር ተገናኝተው ባደረጉት ውይይት ፊፋ ለእግር ኳስ እድገት በትብብር መስራት እንደሚፈልግ ገልጠዋል። ሚስተር ጃን ኢንፋንቲኖ አዲሱን የእግር ኳስ ፌዴሬሽን ህንጻ የአስመራ ስታዲየምና በውስጡ የሚገኙ በግራ ስሩት የእግር ኳስ ፕሮጀክት በመሰልጠን ላይ ያሉ ታዳጊ ልጆችንና ሌሎችን ተዘዋውሮ በተመለከቱበት ወቅት ስለ ኤርትራ የእግር ኳስ ታሪክና በመተግበር ላይ ስላሉ የተለያዩ ፕሮጀክቶች መብራሪያ ተሰጥቷቸዋል። የፊፋው ፕሬዚደንት ሚስተር ጃኒ ኢንቲፋኖ የአንድ ቀን ጉብኝታቸውን ጨርሰው ከመሄዳቸው በፊት በሰጡት ጋዜጣው መግለጫ ፊፋ የእግር ኳስ ጨዋታን በሁሉ ቦታ ለማዳረስና ደረጃውን ለማሳደግ ከኤርትራ የእግር ኳስ ፌዴሬሽን ጋር በ ኢንፍራስትራክቸር ግንባታ ላይ ለመስራት እቅድ እንዳለው በተለይ ደግሞ ስታዲየሞችን ለመስራት ባለው እቅድ ቢያንስ አንድ ስታዲየም የመገንባት እቅድ እንዳለውና ይህንን ለማሳካት ሙሉ ትብብር እንደሚያደርጉ ገልጸዋል። በመቀጠልም በጉብኝታቸው ወቅት ባዩት ነገር እንደረኩና በተደረገላቸው አቀባበልም እንደተደሰቱ ከገለጡ በኋላ በሴቶች የእግር ኳስ ላይ በትኩረት መሰራት አለበት ሲሉ አስገንዝበዋል። ብርሃኔ በርሄ የአሜሪካ ድምፅ ከአስመራ ብርሃኔ በርሄ ነበር ከአስመራ። አመሰግናለሁ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደና ቆዩን። ሰሎሞንና ባልደረቦቹ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አፍሪካ ነክ ርዕሶች ይቀጥላል። በበርካታ የዓለም አካባቢዎች ሙስና እየተባባሰ ሄዷል። የከፋው ግን በአፍሪቃ ሀገሮች መሆኑን ትራንስፓረንሲ ኢንተርናሽናል የተባለው ስለ ሙስና ጉዳይ የሚከታተለው ዓለም አቀፍ ቡድን ጠቁሟል። በአንዳንድ የአውሮፓ ሀገሮች ሙስና እየተባባሰ ሲሄድ በአንዳንዶቹ የምዕራብ አፍሪቃ ሀገሮች ደግሞ ብሩህ ተስፋ የሚታይባቸው ቦታዎች መኖራቸውን ነው ዓለም አቀፉ ቡድን ሳይጠቅስ ያላለፈው። የአሜሪካ ድምጽ ሬዲዮ ዘጋቢ ሄንሪ ሪጅዌል ከለንደን የላከው ዘገባ አለ። አዳነች ፍሳዬ ለአፍሪካ ነክረሶች አሰናድተዋለች። አይቨሪ ኮስትና ሴኔጋል ከሚሞገሱት አስር ሀገሮች መካከል ይፈረጃሉ። ከአራት ዓመታት ወዲህ ከነበረው አሃዝ እያንዳንዳቸው ዘጠኝ ነጥብ አግኝተዋል። ይህ አሃዝ የአንድን ሀገር የሙስና ደረጃ በሚፈልግበት መጠን መሆኑን ያሳያል። የሁለቱም ሀገሮች መሪዎች ሙስናን ለመታገል ዘመቻ የመክፈት ቃላቸውን ጠብቀዋል ይላል ትራንስፐረንሲ ኢንተርናሽናል። የቡድን ሰራተኛ ማጊ መርፊ ያብራራሉ። በመሰረቱ ሁለቱም መሪዎች እምነት የማጉደልን ጉዳይ የሚከታተል መስሪያ ቤት መስርተዋል። ስለሆነም ጉዳዩን አጥብቀው ነው የያዙት። ሩዋንዳ፣ ቦትስዋናና ሞሪሸስ ትራንስፐረንሲ ኢንተርናሽናል በተባለው የሙስናን ጉዳይ የሚከታተለው ድርጅት ተሞግሰዋል። በአጠቃላይ ሲታይ ግን አንዳንድ የለውጥ ምልክቶች ቢኖሩም መጥፎ ውጤት ያገኘችው አፍሪቃ ነች። የዚህ አመቱ የአፍሪካ ህብረት ጉባኤ አብይ መልእክት በሙስና ላይ የሚደረገውን ትግል ማሸነፍ ለአፍሪቃ እድገት ችግር ዘላቂ ጎዳና ነው የሚል ሲሆን፣ ማጊ መርፊ ገና ብዙ ይቀረናል ይላሉ። የመዘግየት ጉዳይ ሊኖር ይችላል። በአምስት ዓመታት ውስጥ ከአፍሪካ ትልቅ ውጤቶች ሊታዩ ይችላሉ። ይሁንና ገና መሰራት ያለባቸው ነገሮች አሉ። በጦርነት የዳሸቀችው ሶሪያ፣ ደቡብ ሱዳን፣ ሱዳን እና ሶማሊያ በመጨረሻ ደረጃ ነው የተፈረጁት። ከ14 እስከ 12 እና 9 ድረስ ነው ያገኙት። የሶማሊያ መንግስት በበኩሉ ሙስናን እየታገልኩ ነው ይላል። የሶማሊያ የገንዘብ ሚኒስትር አብዱራህማን ድዋሌ ባይለ ያብራራሉ። አንዳንድ የስርቆት ተግባሮች አሉ። ሀገሪቱ ሙሉ በሙሉ ስለወደመች አንዳንድ የማባከን ጉዳይ አለ። አገሪቱ ለብዙ ዓመታት ምንም አይነት ስርዓት አልነበራትምና። ከአውሮፓ ደግሞ ሃንጋሪ ካለፉት ስድስት ዓመታት ወዲህ በአስር ነጥብ አሽቆልቁላለች። የትራንስፓረንሲ ኢንተርናሽናሏ ማጊ መርፊ ይህ ክስተት በአህጉሪቱ ያለውን በሲቪሉ ማህበረሰብ ላይ የሚደርሰውን ጭቆና የሚያንጸባርቅ ነው። ሀሳብን የመግለጽ መብት ይታፈናል። የሃንጋሪ የውጭ ጉዳይ ሚኒስትር ፒተር ሲጃርቶ ይህን ክስ እንደማይቀበሉ ባለፈው ሐሙስ ተናግረዋል። ትራንስፓረንሲ ኢንተርናሽናል ያወጣው የስም ዝርዝር ዓለም አቀፍ ድርጅቶች በሀንጋሪ ላይ ከዚህ ቀደም ባልታየ መልኩ የሚያደርሱት ጥቃት አካል ነው። ጭብጡ ሃንጋሪ ባወጣችው የኢሚግሬሽን ፖሊሲ ስለማይስማሙ ነው። የሙስና ደረጃው የባሰ የሚባልባቸው ሀገሮች የጋዜጠኞች ደህንነት የማይጠበቅባቸው ናቸው ይላሉ ማጊ መርፊ። ካለፉት ስድስት ዓመታት ወዲህ ከተገደሉት አስር ጋዜጠኞች ዘጠኙ ከፍተኛ የሙስና ተግባር በሚፈጸምባቸው ሀገሮች ነው የተገደሉት። ይህም ሙስና በተስፋፋባቸው ሀገሮች በየሳምንቱ አንድ ጋዜጠኛ ይገደላል ማለት ነው። የሚያሳዝነው ከተገደሉት አምስት ጋዜጠኞች አንዱ ስለ ሙስና ይዘግብ በነበረበት ወቅት ነው ሕይወቱን ያጣው። በአጠቃላይ ሲታይ በዓለም ዙሪያ ካሉት ሀገሮች ከግማሽ በላይ የሚሆኑት በሙስናው መለኪያ አሃዝ መሰረት አሽቆልቁለዋል ወይም ካሉበት አልተንቀሳቀሱም። ዩናይትድ ስቴትስ በአስራ ስድስተኛ ቦታ ላይ ነው የተፈረጀችው። ትራንስፓረንሲ ኢንተርናሽናል መንግስታት የመናገር ነፃነትን ለማበረታታትና የነፃ ሚዲያን ደህንነት ለመጠበቅ በርትተው እንዲሰሩ ጥሪ አቅርቧል። አድማጮች ትራንስፓረንሲ ኢንተርናሽናል ስለ ሙስና ባወጣው ዓመታዊ ዘገባ ላይ የተመሰረተው ቅንብር እዚህ ላይ አብቅቷል። ሳምንት በሌላ ዝግጅት እስክንገናኝ በደህና ቆዩ። ነው ወደ መጨረሻው ልዩ ቅንብር እናልፋለን። አዲሱ፣ አንተ ያዘጋጀኸው ልዩ ቅንብር ነው። አንተው ትመራ። ልዩ ቅንብር ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የተባለ ቡድን ከወር በፊት ነው የህዝባችን የመከራ ጊዜ እንዲያጥር ለምትፈልጉ ኢትዮጵያውያን ብሎ አንድ ጥሪ አቅርቧል። ይህም እሱ እንዳለው ወደ ህወሓት አካውንት በሬሚታንስ ወይም በሐዋላ መልክ በሚገባው የውጭ ምንዛሪ ላይ እቅባ እንዲደረግ ነው ጥሪው። በርካታ አስተባባሪዎች ናቸው ያሉት። አንዱ አስተባባሪ አቶ ፋሲካ ጌታነህ ናቸው ከኤድመንተን ካናዳ፣ የኢኮኖሚ ምሁር ዶክተር ሽፈራው አዲሉ፣ ሁለቱን ይዣለሁና የመጀመሪያ ጥያቄን ለአቶ ፋሲካ ነው ያቀረብኩት። ይሄ የጠራችሁት የቀባ ጥሪ ምን ያህል ተግባራዊ የሆነላችሁ ነው በሚል። አቶ ፋሲካ። እሺ አቶ አዲሱ የምትፈቅድልኝ ከሆነ ዛሬ ከእስር የተለቀቁ ኦር ሰሞኑን የተለቀቁ የፖለቲካ እስረኞች ስለነበሩ እነሱን በተመለከተ ትንሽ ነገር ማለት እፈልጋለሁ። እነዚህ የሕዝብ ልጆች ወደ ቤተሰቦቻቸው በመቀላቀላቸው በጣም ደስ ብሎናል። የኢትዮጵያም ሕዝብ እንኳን ደስ አላችሁ ለማለት ነው። ይሄ የሕዝብ ትግል ፍሬ ነው። የሕዝቡ ትግል እነዚህ ሰዎች የታሰሩበት አላማ እስኪፈታ ድረስ መቀጠል አለበት የሚል አጭር መልእክት ለማስተላለፍ ነው የምፈልገው። ወደ አነሳው ጥያቄ ልመለስ። ይህንን ዘመቻ እንግዲህ አቅደን መንቀሳቀስ ጀምር ታሳቢ ያደረግናቸው ሁለት መሰረታዊ ነገሮች የነበሩ አንደኛው በአገዛዙ ወይም በስርዓቱ በኩል ያለውን ሁኔታ አይተናል። በሌላ በኩል ደግሞ በህዝቡ በኩል በተለይም ደግሞ ውጭ በሚኖረው ማህበረሰብ በኩል ያለውን ተነሳሽነት ገምግመናል። በስርዓቱ በኩል በተቀጣጠለ ህዝባዊ ንቢተኝነት ምክንያት አገዛዙ ወደ ፖለቲካዊና ኢኮኖሚያዊ ቀውሶች ውስጥ እንደገባ ለሁሉም ሰው ግልጽ የሆነ አደባባይ ላይ የተሰጠ እውነት ነው። እንደው ለመጥቀስ ያህል ከስርዓቱ ጋር ቅርበት ያለው ሪፖርተር የተባለው ጋዜጣ የገለጸበት መንገድ ለእኛ ተስማሚ ሆኖ አግኝተነዋል። ምንድነው ያለው? ርዕሰ አንቀጽ ሲጽፍ የኢኮኖሚው ጣጣ ሌላ ቀውስ እንዳያመጣ በሚል የጻፈበት ሁኔታ አለ። ኢኮኖሚው እንደ በረዶ እየቀዘቀዘ መሆኑን ለዚህም ደግሞ ዋነኛው ኢኮኖሚውን እግር ከወርች የያዘው የውጭ ምንዛሬ ጥረቱ እንደሆነ የገለጸበት ሁኔታ አለ። ያን ያመጣነው እኛንን ትላላችሁ? ታዲያ እናንተ መሆኑን በምን ታረጋግጣላችሁ? እርግጥ የውጭ ምንዛሬ ችግር ይኖራል ማለት ይቻላል፣ ትክክል ነው። እኛንን ያመጣነው ለማለት ሳይሆን ይህንን ዘመቻ በምናቀድበት ጊዜ ስርዓቱ የገባበትንም አጣብቂ የደረሰበትንም ደረጃ ከግንዛቤ ውስጥ አስገብተናል ለማለት ነው። በሌላ በኩል ደግሞ ከዚሁ ከህዝባዊ እንቢተኝነት ጋር ተያይዞ ውጭ ያለው ማህበረሰብ የሀገሩን ሁኔታ በቅርበት የሚከታተልበት ትልቅ የሆነ ተነሳሽነት ያለበት እየተደረገ ያለውን ህዝባዊ ትግል የማገስ ሴቶች ከእለት ወደ እለት እያደጉ ያሉበት ሁኔታዎች እንዳሉ ግንዛቤ በማስገባት ነው። እንግዲህ ውጭ አለው ኢትዮጵያዊ በስርዓቱ ላይ እንዴት አይነት ኢኮኖሚያዊ ጫና ሊያሳርፍ ይችላል፣ ምንስ አማራጮች አሉት የሚል የዳሰሳ ጥናት በማድረግ ሬሚታንስ ላይ ትኩረት ተደርጎ ከተሰራ ውጤት ሊያመጣ ይችላል የሚል እምነት ስለተሰማን ነው እንግዲህ ይሄንን ዘመቻ ለማድረግ የተነሳሳ ነው። ዘመቻው ከታወጀ ከዲሴምበር ሀያ ዘጠኝ ሁለት ሺ አስራ ሰባት በኋላ በርካታ የስርዓቱን ችግር የሚያመለክቱ ኢኮኖሚያዊ መረጃዎች እየወጡ ይገኛሉ። ከእነዚህም ውስጥ የኤምባሲዎች የበጀት እጥረት ማጋጠሙ፣ አንዳንድ አገሪቱ ውስጥ ለግንባታ ስራ የሚያስፈልጉ ግብአቶች ከገበያ መጥፋታቸው ወይም በጣም ውድ መሆናቸው፣ በጥቁር ገበያ ላይ የዶላር ዋጋ በከፍተኛ ሁኔታ እያደገ የመጣበት እና ሌሎችም የጣናው ምልክት የሆኑ ዜናዎች እየወጡ ይገኛሉ። የኛ እምነት እየተደረገ ያለው ዘመቻ ሙሉ ለሙሉ ለእነዚህ ቀውሶች ምክንያት ነው ባንልም፣ እነዚህ ቀውሶች በሌላ መልክ አስተዋጽኦ አድርጓል የሚል እምነት አለን። ከዛ አንድ ነገር ሊጨምርልህና ላብቃ ውጭ ሀገር ላይ የተወሰኑ ዳሰሳዎች አድርገን ነበር። አንዳንድ የገንዘብ መላኪያ ድርጅቶች አካባቢ ሰበሰብነው መረጃ መሰረት አንዳንድ ላኪዎች ከሰላሳ እስከ አርባ በመቶ የሚሆን በእነሱ በኩል የሚያልፈው መንገድ ገንዘብ እየቀነሰ መምጣቱን እንደዚሁም ደግሞ ለመኒ ግራም ወይም ዌስተርን ወኪል የሆኑ ኢትዮጵያውያን ወደ እነሱ ገንዘብ ለመላክ የሚመጡትን ሰዎች አማራጭ ፈልጋችሁ ላኩ። ህዝቡ ችግር ላይ ነው እያሉ ሰውን አቅጣጫ የሚጠቁሙበት ሁኔታ እንዳለ ለመረዳት ትችለናል። እና የዘመቻውን ተሰሚነት፣ ውጤታማነት እነዚህ ሁኔታዎች ያመለከታሉ ብለን እናምናለን። ጥሩ፣ ወደ ዶክተር ሽፈራው ልሂድ። አመሰግናለሁ አቶ ፋሲካ። ዶክተር ሽፈራው እንግዲህ እርስዎ የዚሁ ግብረ ኃይል አባል ወይም ደጋፊ መሆኖውን አውቃለሁ። ሙያዊ መልስ እና ትንታኔ ይሰጡኛል ብዬ ነው የማምነው። እውን የአንድ ሀገር ኢኮኖሚ በዚህ አሁን በተያዘው ማዕቀብ አይነት ይጎዳል ይላሉ ከሞያው አንጻር? የአገሪቱን ኢኮኖሚ ከአገዛዙ ጋራ ለይተን ማየት ያስፈልገናል ብላለሁ መጀመሪያ። ምክንያቱም የዚህ የግብረ ኃይሉ ዓላማ አገዛዙ ላይ ነው እንጂ የአገሪቱ ኢኮኖሚ ላይ አይደለም። የአገሪቱ ኢኮኖሚ የምንለውም ራሱ ችግር ያለበት ነገር ነው። ምክንያቱም ኢትዮጵያ ውስጥ ሌላ የራሱ የህዋት ወያኔ ኢኮኖሚ አለ። አገዛዙ ነው እንግዲህ የሀገሪቱን ኢኮኖሚ የሚቀይ ሰው ለነገሮች አዎ። ግን መረዳት ያለብን ኢትዮጵያ ውስጥ ህዋት የራሱ ኢኮኖሚ አለው፣ በኤፈርት እና በመሳሰሉ የራሱ ሌላ ኢኮኖሚ አለ እና የዚህ የውጭ ምንዛሬውም ተጠቃሚዎች በቅድሚያ እነዚህ አይነት ድርጅቶች ናቸው ነው እነዛ ድርጅቶች የኢትዮጵያ ህዝብ እና የራሱ የህዋት ኢኮኖሚ አለ እና አንዱ ዘመቻው የሚያነጣጥረው በኢኮኖሚ ደረጃ ካየ ነው በእነሱ ላይ ሌላው ግን ዘመቻው የሚያነጣጥረው ከዛ ባለፈ ግን አገዛዙ የውጭ ምንዛሬውን የሚያውልባቸው ሌሎች ነገሮች አሉ ለምሳሌ የጦር መሳሪያዎች መግዛት እሱን የሚገልባቸውን መሳሪያዎች መግዛት ሰርቬላንስ ይሄ የስለላ ስራዎችን ለመስራት የሚያደርገው የውጭ መንግስታት ሎቢ ለማድረግ የሚጠቀምባቸው እንደዚህ እንደዚህ አይነት ባካና የህዝቡን እንቅስቃሴ የሚያፍኑ ድርጊቶች ላይ ነው እና የውጭ ምንዛሪዎቹ ለእንደዚህ አይነት ነገሮች እንዳይውሉም ለማድረግ ነው። ሌላው ብዙ ጊዜ የተጠቀሰ ነገር አለ። ይሄ ደግሞ በዓለም አቀፍ ደረጃ በደንብ የተነሳ ጉዳይ ነው። ኢትዮጵያ ከአፍሪካ ውስጥ በአንደኛ ደረጃ ሀብት ከሚሸሽባቸው ሀገሮች ውስጥ በአንደኛ ደረጃ ያለች ሀገር ናት። ማለት አገዛዙ አገዛዙ ጋር የተጠጉ ግለሰቦች ከፍተኛ ደረጃ ገንዘብ ወደ ውጭ አሸሻል እና አንዳንድ ግምቶች የሚያሳዩት እንደውም ባለፉት አስር ዓመታት ብቻ ወደ ሰላሳ ቢሊዮን የሚሆን ገንዘብ ከሀገሪቱ ሸሽቷል። ይሄ ገንዘብ የሚሸሸው በውጭ ምንዛሬ ነው እና ይሄ ሬሚተንሱም ሆኑ ከሌሎች ሶርሶች የሚመጡ የውጭ ግንም ገንዘቦች ለገንዘብ ማሸሻ የሚውሉም ናቸው ማለት ነው እና ኢኮኖሚ ስንር የኢትዮጵያን ኢኮኖሚ አይደለም ታርጌት የሚያደርገው ይሄ ዘመቻ አንዱ እሱ ነው። ሌላው ነገር ይሰራል ወይ በዛም ደረጃ ይሰራል ወይ ለሚለው ግን የተወሰነውን አሁን ፋሲካ ያነሳው ነገር አለ። ጊዜው የተለየ ጊዜ ነው። የዛሬ አምስት ዓመት አራት ዓመት አስር ዓመት አይሰራም ማለት እንችላለን። አሁን ግን የተለየ ጊዜ ነው ያለው። በፖለቲካ መስክ ያለውን ለውጥ የምናየው ነው። በኢኮኖሚ መስክም ያለው ለውጥ አለ እና የለውጥ ጊዜ ነው አሁን። አንዱ እሱ ነው መሰረታዊ የሆነው ነገር። ሁለተኛው የሶሻል ሚዲያ አሁን በጣም ኢትዮጵያውያን በውጭ የምንኖር በጣም የተገናኘንበት ጉዳይ ነው። የአገሪቱ ያለው ሁኔታ ውጭ ያለነውን በቅርብ የሚያገናኝበት ሁኔታ ነው እና ይሄ የተለየ አዲስ ሁኔታ ማያሰብ አለብን። ሌላው ነገር ግን እኛ ሪፖርቶች በግል ደረጃ የምንሰበስባቸው አሉ እንደ ግብረ ኃይል በሰዎች ከምናውቃቸው በቅርብም በርቀትም ከምናውቃቸው የምንሰማቸው የግለሰብ ደረጃ ያሉ ሪፖርቶች አሉ እና ይሄ ዘመቻ እነሱን ፓርቲስፔት እያደረጉ እየተሳተፉበት እንደሆነ የሚገልጹበትም ሁኔታ አለ። በመጨረሻው ግን ግብረ ኃይሉ የራሱን ጥናት ማድረግ አለበት። ማለት እንደዚህ አይነት ከዚህ ያለፈ ጥናት እና ምን አይነት ጥናት ብናደርግ ይሻላል፣ ኢምፓክቱን ለማወቅ እንዴት ብናጠናው ይሻላል የሚለውን ዘዴዎችን እየመረመር ነው እና አት ሳም ፖይንት፣ ያ ጥናት መደረግ አለበት። የመጨረሻ ነጥብ ግን ልናገር በዚ ጉዳይ ላይ የኢትዮጵያ ውስጥ ያለው አገዛዝ ከውጭ ረሚተንስ የማገኘው አራት ነጥብ አምስት ቢሊዮን ይሆናል ብለዋል። በቃሉ መውሰድ አለብን። አራት ነጥብ አምስት ቢሊዮን በጣም ብዙ ገንዘብ ነው። ወደ ስድስት ሰባት ፐርሰንት የሀገሪቱ ጂዲፒ ነው ያ ቁጥር ራሱ። በሀያ አምስት ፐርሰንት ቢቀንስ የሚኖረው ተጽዕኖ ከፍተኛ ነው። በሀያ አምስት ፐርሰንት፣ በአስራ አምስት ፐርሰንት ምክንያቱም ይህ አገዛዝ አንድ ቢሊየን ያህል ለምሳሌ የአምስት ፐርሰንት ሰክሰስፉል ቢሆን ከአንድ ቢሊየን በላይ ነው ሆነው እና አንድ ቢሊየን ቢያጣ ይሄ መንግስት በአሁኑ ጊዜ በጣም ልሽመደመድበት የሚችልበት ሁኔታ ነው ያለው። ምክንያቱም ኤክስፖርት ወርደዋል። የውጭ ኢንቨስትመንቶች ወርደዋል። ቱሪዝም ወርደዋል። እርዳታ ወርደዋል እና የድምር ውጤቱን ነው ማየት ያለብን እና ይሄ ግብረ ኃይል ወይም ነገር ሲያንቀሳቀስ በሬሚተንሱ ብቻ የሚፈለገው ውጤት ያመጣል ብቻ ሳይሆን በድምር ውጤቱ ግን ከፍተኛ ጫና ይፈጥራል ነው እና ይሰራል የሚል እምነት አለን ማለት ነው ብቻውን። ጥሩ። ሌላ ጥያቄ ለአቶ ፋሲካ አነሳለሁ። ከዛ በፊት ግን እርስዎ ጋር ልቆይና፣ ዶክተር ሽፍራው ይሄ ግብረ ኃይል ወይም አሁን የተያዘው ዘመቻ የኢትዮጵያን ሳይሆን የገዢውን ፓርቲ ኢኮኖሚ ያሉ መሰለኝ ለይቶ ሊመጣ ይችላል። እንደ አሁን የተያዘው ዘመቻ የኢትዮጵያን ኢኮኖሚ ሳይነካ የገዢውን እርስዎ እንደጠቀሱት አሁን የኤፈርት የመሳሰለውን ብቻ የሚጎዳበት ሁኔታ ይመጣ ይኖራል፣ ለይቶ ይኖራል። አዲሱንና እንግዶቹን እናመሰግናለን። እንደሰማችሁት ዝግጅቱ አላበቃም፣ ቀሪውን በቀጣዮቹ ቀናት እናቀርባለን። ለዛሬ ያሰናዳናቸው ዝግጅቶች በዚሁ ያበቃሉ። ያስተናገድናችሁ ከአዲሱ አበበ ጋር ቆንጅታዬ ነኝ። ቀጥታ ወደ ትግርኛ ቋንቋ ስርጭት ይሆናል የምናልፈው። በእኛ በኩል ሰላም፣ በደህን አደሩ።